Voice of America. የህወሀት ማዕከላዊ ኮሚቴ ከነሐሴ 18 እስከ ነሐሴ 20 ስብሰባ አካሂዷል። ማዕከላዊ ኮሚቴው ከስብሰባው በኋላ ባወጣው መግለጫ የድርጅቱ አመራር ለህዝቡ ሰላምና ልማት አስፈላጊ የሆነ መስዋዕት ለመክፈል ዝግጅቱን ወይም መዘጋጀቱን ገልጧል። አስራ ሶስተኛ የፓርቲውን ጉባኤ አስመልክቶ መወያየቱን የገለጸው ማዕከላዊ ኮሚቴ ጉባኤውን በማንኛውም መንገድ ለማሰናከል በሚደረግ እንቅስቃሴ ላይ ወይም የሚደረግ እንቅስቃሴን እታገላለሁ ይላል። ሙልጌታ ጽርሃ ዘገባ አልኳል ከመቀሌ። የህዝባዊ ወያነ ሀርነት ትግራይ ማዕከላዊ ኮሚቴ ለሶስት ቀናትን ባካሄዱ ስብሰባ የክልሉና የአገሪቱ ወቅታዊ ሁኔታዎች መሰረት በማድረግ በልማት ቀጣይ ፖለቲካዊና ማህበራዊ ስራዎች ውይይት ማካሄዱ ባወጣው የአቋም መግለጫ አመላክቷል። የልማትና የመልካም አስተዳደር እንዲሁም የዴሞክራሲ ስራዎችን ወደ ከፍተኛ ደረጃ ለማሳደግ በምሁራን የተካሄዱ ጥናቶች የደረሱበት ደረጃ የህዝቡን ፍላጎት በሚያሟላ መንገድ አቅጣጫ ማስቀመጡም ገልጿል። በትግራይ የተለያዩ አካባቢ አካባቢዎች የኢትዮጵያና የኤርትራ የሰላም ሂደት በመደገፍ በህገ መንግስቱና ፌዴራላዊ ስርዓቱም እየደረሰ ያለው ጥቃት በመቃወም የተካሄደ ሰላማዊ ሰልፍ የህዝቡን ብስለትና ጥንካሬ የሚያሳይ ነው ሲልም አድንቆታል። በተጨማሪ የህዝቡ የድርጅቱ አባላትና አመራሩ አንድነት አስፈላጊ ነው ያለው ማዕከላዊ ኮሚቴው በአንድነታችን ላይ የሚደረግ ዘመቻ እንታገለዋለን ሲል ገልጿል። የድርጅቱ አመራር ለአንድነት፣ ለሰላምና ለልማት አስፈላጊ የሆነ መስዋዕትነትም እከፍላለሁ ብሏል። የድርጅቱ ቀጣይ ጉባኤ አስመልክቶ እንደተወያየ ማዕከላዊ ኮሚቴው ባወጣው መግለጫ አመላክቷል። ጉባኤውም በአሁኑ ጊዜ ያለውን ትግል መሰረት ያደረገ ድርጅቱ ጠንክሮ የሚወጣበትም ይሆናልም ብሏል። ፓርቲው በጉባኤው ዴሞክራሲያዊ በሆነ አንድነቱና ጽናቱን ጠብቆ በአሁን ጊዜ በክልሉና በአገሪቱ ያጋጠሙ ያሉትን ፈተናዎች ብሎ ባስቀመጣቸውን ለመከላከል በሚያስችል ሁኔታ ሊሆን እንደሚገባም መወሰኑም ገልጿል። የድርጅቱ አስራ ሶስተኛ ጉባኤ በማንኛውም መንገድ ለመረበሽ የሚደረግ እንቅስቃሴ ከሕዝቡና ከአባላቱ ጋር በመሆን እንደሚቋቋሙም እምነቱን ገልጿል። በትግራይ ክልል በህጋዊ መንገድ የሚደረግ የተደራጅና ያልተደራጁ የፖለቲካዊ እንቅስቃሴዎች ዴሞክራሲውን ለማጎልበትና የሕዝቡን ሁለንተናዊ ጥቅም ለማረጋገጥ ያለው ትርጉም የላቀ መሆኑም ማዕከላዊ ኮሚቴው በመግለጫው አመላክቷል። ከሁሉም ህገ መንግስታዊ ስርዓቱና የህዝቡን ክብርና ጥቅም አስቀድመው ከሚሰሩ ፓርቲዎች የጋራ አጀንዳ በመያዝ ለመስራት ያለውን ዝግጁነትም ገልጿል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም